የምሽቱ የቃለ ምልልስ ፕሮግራማችን እንግዶች ዶክተር በለጠ ጀንበር ቦቤ በዲከን ዩኒቨርሲቲ በአካውንቲንግ መምህር ናቸው። እንዲሁም ወይዘሮ ጤንነት ታዬ በቪክቶሪያ የቋንቋዎች ትምህርት ቤት በፉትስክሬ በሚገኘው ትምህርት ቤት መምህርት ናቸው። የዛሬው የውይይታችንም ርዕሰ ጉዳይ በመጪው አመት በ2020 ዓ ም የቪክቶሪያ ላንጉጅ ስኩል ወይም ደግሞ በቪክቶሪያ የቋንቋዎች ትምህርት ቤት ምዝገባውን ጀምሯል። የባለፈውን አመትና በአሁን ሰአት ያለውን ሁኔታ የምናይበት ይሆናል። የመጀመሪያውን ጥያቄ ለወይዘሮ ጤንነት ላድርግና እንደሚታወቀው ወይዘሮ ጤንነት ከአስር አመት በላይ በቪክቶሪያ ቋንቋዎች ትምህርት ቤት አገልግለዋል። ቅዳሜ ቅዳሜ የሚሰጠውን ማለት ነው። ከእርስዎ ከልምዶ አንጻር፣ በተለይ ደግሞ በውጭ ሀገር የሚኖሩ ልጆች የአማርኛ ቋንቋን፣ ሌላም ቋንቋ ሊሆን ይችላል፣ የቤተሰቦቻቸውን የመጀመሪያ ቋንቋ መማር አስፈላጊነቱ ለምንድን ነው? አመሰግናለሁ። እግዚአብሔር ስጥልኝ። ይህና አጋጣሚ በሰጠውን ያው፣ እያመቱ እንገናኛለን። እግዚአብሔር ይስጥልን። ዋናው ማንነታቸውን ማወቅ በነሱ ይረዳቸዋል። ምክንያቱም የራሴ መተማመኑ ሁኔታ ሁሉ የራስን በማወቅ ላይ የተመሰረተ ነው እና በዚህ ሀገር ላይ ስንኖር በባህልም በቋንቋም የተለየ ሀገር ላይ ስንኖር ልጆች የግድ ማንነታቸውን ቋንቋቸውን መማር ግድ ይላቸዋል። ወላጆችም የማስተማሩም ኃላፊነት አለባቸው። እንደገና ደግሞ ከሌሎች ልጆቹን ጋር በተለይ እዛ አማርኛ ክፍል ሲሰበሰቡ አንድ አይነት የመግባባት ነገር አላቸው። አሁን የሚነጋገሩት በእንግሊዝኛ ነው ግን የመግባባትና ራሳቸውን የራሳቸውን ሲያዩ በጣም ደስታ ይሰጣቸዋል። ሶስተኛ ነገር ደግሞ ራሱ የቪክቶሪያ መንግስት ብዙ ሪሰርች አለው። አንዳንድ ወላጆች እንደዚህ ላይ የኔ እንግሊዝኛውን ይማርልኝ፣ ያንን ሲማር እንደገና ደግሞ ኮንፊውስ ይሆናል የሚሉት ነገር አለ እና ግን በሪሰርች የተመረኮዘው ምንድን ነው? ሁለተኛ ቋንቋ የሚማሩ ልጆች አንደኛ የአእምሯቸው የማስተዋል ችሎታቸው የሰፋ ነው። ሁለተኛ ደግሞ የችግር የመፍታት ሀሳብ አዳዲስ ሀሳብ የመፍጠር ችሎታቸውን ሁሉ ያዳብርላቸዋል። ይሄ እንግዲህ በሪሰርች በጥናት ቪክቶሪያ ውስጥ በተደረገ ጥናት የተመረኮዘ ነው እና ልጆች ቋንቋቸውን መማር በህብረተሰብም በአእምሮም ሶሻሊ ይረዳቸዋል። ዶክተር በለጠ በእርግጥ ነው በመምህርነት ዘለግ ያለ ልምድ አሎት፣ የአማርኛ ቋንቋ ሳይሆን በተለይ ደግሞ በአካውንቲንግ ከአዲስ አበባ ዩኒቨርሲቲ ጀምሮ እዚህም አውስትራሊያ ከመጡበት ከ 2004 ዓ ም ጀምሮ በአርማይት ዩኒቨርሲቲ፣ በአሁኑ ሰዓት ደግሞ በዲከን ዩኒቨርሲቲ በሲኒየር ሌክቸርነት እያስተማሩ ይገኛሉ። ና እርግጥ ነው የእርሶ ሙያ ከቋንቋ ጋር ሳይሆን ከሂሳብ ስራ ጋር ነው። ና እንደ መምህር፣ እንደ ወላጅ ቋንቋን መማር ጠቃሚነቱ ምንድን ነው ልጆች ትምህርት ቤት በሚሄዱበት ሰዓት ይህንን ቋንቋ ለመማር የሚያሳዩት ፍላጎት ምን ይመስላል? ከወላጅ አንጻር ይህንን እንዴት አይተውታል በልጆ ላይ እሺ፣ አመሰግናለሁ ማርታ። ይሄ በጣም በጣም ጥሩ ጥያቄ ነው፣ ምክንያቱም ቋንቋውን ልጆች በሚማሩበት ጊዜ ያቺን አማርኛ ቋንቋ ብቻ አይደለም የሚማሩት፣ ከእሱ ጋር ተያይዞ ስለ ሀገራቸው፣ ስለ አይደንቲቲያቸው፣ ስለ ተለያዩ ነገሮች እንዲያውቁ ያደርጓቸዋል። ሳይንሱም የሚለው ብዙ ቋንቋ ማወቅ አእምሮን ያዳብራል፣ ሰውን ያሳድጋል፣ አስተሳሰቡን ይጨምራል ነው የሚለው እና ለምሳሌ ኢትዮጵያ ውስጥ ያሉ የምግብ አይነቶችም እንደው ሁሉንም መጥራት ቢችሉ ወይንም እዚህ ሀገር ያለን አንድ ዕቃ በአማርኛም በእንግሊዝኛም እንደሚጠራ ሲያውቁ እንዲያስቡ ብዙ እንዲያውቁ ሞቲቬትድ እንዲሆኑ ያደርጋቸዋል እና ቋንቋ በጣም ጥቅም ነው ያለው። በልጄም ላይ ያየሁት ያንኑ ነው። ልጄ በሚጀምርበት ሰዓት ምንም አያውቅም ነበረ እና ያው የእኛ ጥፋት ነው አላስተማር ነውም ስምንት አመቱ ነበረ። አንዴ ከጀመረ በኋላ ግን እጅግ በጣም ያደረበት ፍላጎት ለማወቅ፣ እንዲያውም የሚለው ሙሉ ኢትዮጵያ አይዊሽ አይ ወዝ ፉል ኢትዮጵያን ላይክ ዩ ይለኛል ማለት የሚፈልገው ልክ እንደናንተ አማርኛ በደንብ እየተናገርኩ በሆንክ ኢትዮጵያዊነት ስንለው እንደናንተ አማርኛ አልችልም እያለ ሁሉ እንትን ይላል። እና ትልቅ ኢንትረስት አድሮበታል። እኛም አሁን ሁልጊዜ በተቻለ መጠን በአማርኛ ብቻ ለማናገር እየሞከርን ነው። አሁን ሙዚቃ ይሰማል። ከኛ ጋር አብሮ ለመስፈን ይሞክራል። ትልቅ ኢንትረስት ነው ያደረበት። እነሱ ብቻ አይደለም የአራት ዓመት እህት አለችው እድሜዋ ስላልደረሰ አልገባችም አሁን አምስት ዓመት ሲሆናት ትገባለች በሚቀጥለው አመት እግረ መንገዴን ትምህርት ቤቱ እንደ ማንኛውም ሬጉላር ትምህርት ቤት ነው መመዝገብ የሚቻለው ፕሬፔጅ የደረሱት አምስት ዓመትና እስከ አስራ ሁለት ያክፍል ያሉት ብቻ ናቸው እግረ መንገዴን ይህን ለመንገድ ነው እና በጣም ብዙ ጥቅም አለው ቋንቋውን መማር ከኢትዮጵያውያን ወንድምና እህቶቻቸው ጋር አብረው በሚማሩበት ጊዜ ራሱ ቅዳሜ ቀን አንድ ላይ ሆነው ትልቅ ስሜት ነው የሚሰጣቸው። አሁን እኛ አናውቀውም እንጂ ዛሬ የህጻናት የሆኑ ልጆች የዛሬ አምስት አመት አስር አመት አስራ አምስት አመት የት እንደሚደርሱ አናውቅም እና ጓደኛ ካገኙ ስራ አለም ላይ ሊገናኙ ይችላሉ። ሶሻል ሌላ ሶሻል ግንኙነት ሊኖራቸው ይችላል እና ትልቅ ጥቅም አለው በዛ በኩል። ሌላ አንዲት ምሳሌ ሊጨምር ከአስተማሪዎቻችን አንዷ የተወሰነ ጊዜ ታደርግ የነበረው በእረፍት ሰዓታቸው ታወጣቸውና የተለያዩ የኢትዮጵያ ህጻናት ኢትዮጵያ የሚጫወቱትን ጫዋታ ዙሪያ ክብ ሰርታ ታሰራቸው ነበር። ለምሳሌ ማረቤን ያያችሁ የሚል አይደለም፣ ለልጆቹ ለምናየው ልጆቹን ፒክ ለማድረግ ስሜት ነበር ያንን የማየው እና፣ እንዴት በጣም ደስ የሚል ነገር ነበር። የሌላ ቋንቋ ቤተሰቦችም ከበው ያሉ ምን እንደሚደረግ አያውቁም፣ ግን ልጆቹ ፈን እያደረጉት እየተሯሯጡ ሲጫወተው ያሉና፣ ቋንቋውን ማስተማሩ ቅዳሜ ቀን መውሰዱ ድካሙ ሌላ ሌላ ኮሚትመንቱ እንዳለ ሆነው ብዙ ጥቅም አለው ለልጆቹ። እዛ እንዲማሩ ያደርጋቸዋል። የኢትዮጵያን ጨዋታ እንዲጫወቱ ያደርጋቸዋል። በቤተሰብ ደረጃ ሊገኝ የማይችለውም ማለት ነው። ልጆች ከሰኞ እስከ አርብ በመደበኛው ትምህርት ቤት ነው የሚውሉት። ወላጆችም እንደዚሁ በተለያየ ስራ ተጠምደው ነው የሚውሉት። ቅዳሜ ነው ይህ ትምህርት ደግሞ የሚሰጠው። እንደ ሌሎቹ ቋንቋዎች ከትምህርት ቤታቸው ከሰኞ እስከ አርብ በሚማሩበት ትምህርት ቤት ውስጥ የሚሰጥ አይደለም። በተጨማሪ ቅዳሜ የሚማሩት ነው እና በወላ ረጅም በተማሪዎቹም በኩል ችግር አለና፣ በተለይ ደግሞ የተማሪዎቹ አቀባበል ምን ይመስላል? ወይዘሮ ጤንነት እርስዎም እንደ አስተማሪነቱ የተማሪዎቹ አቀባበል ምን ይመስላል? በጣም ደስ ልጆቹ ና ብዙዎቹ ራሳቸው እየመጡ ያመሰግኑኛል። ለምን በዛች ቅዳሜ ቅዳሜ በሚመጧት ያችን ፊደል ለይተው አሁን የሚጻፉትን በአማርኛ ያሉትን ስነ ጽሁፎ ፕላስ ደግሞ ወደ ኢትዮጵያ ሲሄዱ የመንገድ ስሞች አንዳንድ ጽሁፎችን ቆጥረው ቢሆን አንብበው ትርጉሙ ስለሚረዱት በጣም ነው ደስ የሚላቸው። እና ያ መጀመሪያ ከነበሩት ተማሪዎች ማለት ነው። አሁን ደግሞ በሚማሩት ልጆች ላይ ደግሞ ስናይ አንደኛ አብረው መሆናቸውን በጣም ይወዱታል። ሁለተኛ ነገር ደግሞ አሁን እርስ በራሳቸው ኮሚቴ ያደርጋሉ። ማለትም እኔ ይሄንን አማርኛ ማንበብ እችላለሁ፣ እኔም በአማርኛ ቋንቋ ከእናቴ ጋር እንዲያወራለው ይሄንን አንብቤያለሁ እያሉ ያንን ነገር ያመጣሉ። እንደገና ደግሞ ኢትዮጵያ ሲሄዱ ደግሞ በኢትዮጵያ ሄደው ሲመጡ ደግሞ ክፍል ውስጥ ምን አይታችኋል? ምንድን ነው ለውጡ? አማርኛ በመማራችሁ ወይም ማንበብ በመቻላችሁ ምንድን ነው ያያችሁት? ስንል ያንን ላልሄዱት ልጆቹ ለአንድ ላይ ሲወያዩ ያንን ውይይት መስማት ራሱ ለአስተማሪ ምን ያህል ሞራል እንደሚሰጠው ልነግርሽ አልችልም እና ልጆች በጣም ነው ቋንቋቸውን መማር የሚፈልጉት ከሌላው ለየት ስለሚሉ ያንን ለየት የሚያደርጋቸውን ነገር ደግሞ በቋንቋቸው መግለጽ እንደገና ደግሞ እነሱን ከሚመስል ሰው ጋር ደግሞ በራሳቸው ቋንቋ መነጋገር ማንበብ መቻል ስለ ማንነታቸውን አንብበው ሰውን መጠየቅ ሲችሉ አሁን ወላጆች ጋር ሲጠይቁ በአማርኛ ቅድሞን እንዳለው አንዳንድ ቃላቶች አሉ በአማርኛ እንግሊዝኛ ቃላቶች በአማርኛ አናገኛቸው አሁን እሱን ሁሉ ሲያውቁ ልጆቹ በጣም ደስ የሚላቸውና የአማርኛ ቋንቋ መማር ፍላጎታቸው በጣም ከፍ ያለ ነው። እንግዲህ ከልምዴም አሁንም ካለሁት ተማሪዎች ከማየው ከፍተኛ ፍላጎት ነው ያለው። በአሁን ሰዓት በተለይ እርስዎ የሚያስተምሩበት የአማርኛ ቋንቋ ትምህርት ቤት እርስዎም ከማስተማረው በፊት ከ ሀያ አመት በላይ አስቆጥሯልና በቂ የሆኑ ተማሪዎችን ማፍራት አለመቻሉ ከአንድ ክፍል በላይ በተለይ እዛ አካባቢ ያለው መዝለል አለመቻሉ ችግሩ ምንድን ነበረ? የልጆቹ ፈቃድ ካለ ለምንድን ነው የተማሪዎቹ ቁጥር ያልጨምረው? እስከ ዘንድሮ ድረስ አንድ ክፍል ነበረ። አሁን ዘንድሮ ካርላይን ስፕሪንግ ያለው ከተከፈተ በኋላ ነው ሶስት ክፍል ከካሮላይን ስፖርት ስክሪው አንድ ሆነው የቀረው ና ይሄ ከምን ይመጣ ነው ብለው ይገምታሉ? ወይዘሮ ጤንነት አማርኛ ትምህርት ቤት አንድ ክፍል ብቻ ነበረ፣ ከሀያ አመትም በላይ ነ። ከኔ በፊት ብዙ መምህራን ነበሩ። ዋናው የልጆች ፍላጎት ሳይሆን ችግሩ የቦታ ርቀት፣ እንደገና ደግሞ ወላጆች ያላቸው ሌላ ቅድሚያ የሚሰጡት የተለያዩ ነገሮች ስላሉ እሱን እሱን ሁሉ ስላለ ያ የተማሪዎችን ቁጥር ይጫነዋል። ሁለተኛ ነገር ደግሞ ተማሪዎች በሚመጡበት ጊዜ ኮሚትድ አይሆኑም። አሁን ተማሪዎቹ ይመዘገባሉ ትምህርት ቤቱ ሲመዘገቡ ትምህርት ቤቱ ደግሞ በደንብ እንዲመዘገቡ ይፈልጋል። የእኛ ወላጆች ደግሞ ያመጣሉ ልጆቻቸውን አንድ ሳምንት ሁለት ሳምንት ይመጣሉ ይቀራሉ እና ያንደዛ አይነት ኮሚትመንት ስለሌለ በዛ ምክንያት ክፍል ሊጨምሩልን አልቻሉም አሁን ግን በዚህ አሁን ካሮና ስፕሪንግ በተከፈተው ያው ተማሪዎች የተማሪዎች ቁጥር ምንጊዜም የተማሪዎች ቁጥር ብዛት ቀንሷ አቅም በጣም ብዙ ልጆች ፈላጊዎች ናቸው። ትምህርት መቋንቋ መማሩ ግን ባለው የተለያየ ችግሮች ምክንያት ኮሚትመንት የለውም። ኮሚትመንት ስለሌለ ደግሞ ትምህርት ቤቱ ደግሞ የመንግስት ትምህርት ቤት እንደመሆኑ መጠን ልጆች በቋሚነት በተከታታይ እንዲመጡ ግድ ይላል። የእኛ ሰው ደግሞ ብዙ ችግሮች አሉ የቦታ ርቀት ብቻ ሳይሆን ለምሳሌ ሌላ የእንግሊዝኛ ቋንቋ ትምህርት ወይም እነዚህ ሆምወርክ አስተማሪዎች እንደ እንደዛ አሉ። ለነዛ ለነዛ ቅድሚያ ስለሚሰጥ አሁን ለአማርኛ ቋንቋ ተማሪ የሚመጡትን ልጆች እንትን ይለዋል ማለት ነው። ስለዚህ ያ ያ ምክንያት እየሆነ ነው። በአንድ ክፍል ብቻ ተወስነን ላለፈው ጊዜ የቆየ ነው ማለት ነው። አሁን ደግሞ ይሄኛው ተወስ ሲከፈት ደግሞ ወላጆችም ብዙ አማራጭ ሊኖራቸው ይችላል። ምክንያቱም ሁለቱም የተለያየ ቦታ ስለሆነ የሚቀርባቸው ተወስ ጋር ገብተው ሊማሩ ይችላሉ። በነገራችን ላይ እንደዚህ አይነት ትምህርት ቤት በተለይ ደግሞ የቋንቋ ትምህርት ቤቶች እንዲከፈቱ ማህበረሰቡ በራሱ የሚያደርገው ጥረት እንዲኖር ያስፈልጋል። መግፋት ይኖርበታል። ከዛ በኋላ ነው እንደዚህ አይነት ትምህርት ቤቶች ሊከፈቱ የሚችሉት እና ለዚህ ጥሩ ምሳሌ የሚሆነው በካሮላይን ስፕሪንግ በዚህ አመት የተጀመረው የአማርኛ ቋንቋ ትምህርት ቤት ነው። ለሶስት ክፍሎች እድል የተሰጠበት ማለት ነውና በዛ ላይ በተለይ ዶክተር በለጠ ጥረት ካደረጉትና ውጤቱንም ካዩት ቤተሰቦች መካከል እርስዎ አን አንዱ ኖት። ና እስቲ በዚህ ሀሳብ ላይ የነበረው ውጣ ውረድ ምን ይመስል ነበረ? መከፈቱስ ለሕብረተሰቡ በተለይ እዛ አካባቢ በርከት ያሉ አማርኛ ቋንቋ ተናጋሪ ቤተሰቦች አሉ ና እነዛን ቤተሰቦች እንዴት ተጠቃሚ እንዲሆኑ እንዳደረገ እርስዎ ከልምዱ አንስተው ቢገልጹልን። የቅድሙ ጥያቄ ላይ ትንሽ ልጨምር ና እዚኛው ላይ እመጣለሁ። በጣም ቤተሰቦችም ልጆችም ቅዳሜ ቀን ያው ሪያልስቲክ እንሆን አምስት ቀን ሰርቶ ልጆቹ ቅዳሜ ጠዋት መተኛት ይፈልጋሉ። ቤተሰብ ሌላ ኮሚትመንት፣ ሌላ ጉዳይ ሊኖረው ይችላል እና እና ብቻ አይመስለኝም፣ ወይም ያለመፈለግ ብቻ አይመስለኝም። የኑሮ ራሱ በየቦታው ና በተለያዩ ነገሮች የመጠመድም ጉዳይ ነው እና አሁን ከራሴ ልምድን ቦስ ዳንኤል መጀመሪያ የነበረው ኢንትረስት እና ወደኋላ ላይ እየደከመው ሲመጣ ትምህርት የለም በተባለ ቀን ደስ ይለዋል። አሁን ስኩል ሊዴ ሲል ያለ ነው። መሆንም ያለበት ነገር ነው። ብዙ የሚገርም አይደለም። አንዴ ከሄደ በኋላ ግን ትምህርት ቤት በቃ ኤክሳይትድ ሆኖ ነው ሁልጊዜ የሚመጣው፣ ከልጆቹ ጋር ሲጫወት። አይ ቲንክ ሁላችንም ወላጆች መበረታት ያለብን ለልጆቹ ጥቅም ስለሚሰጥ፣ ቅድም እንዳለው ብዙ ጥቅም ስላለው መበረታታት አለ እንደምንም እያል እያደረስ ናቸው እንዲማሉ ካደረግ ናቸው ልጆቹም ይበረታሉ፣ ኮሚትመንቱም ይኖራል። ወደ አሁኑ የጠየቅሽኝ ጥያቄ ልምጣና ትምህርት ቤቱን ለመክፈት ስናስብ መጀመሪያ ከየት ጋር እንደምንጀምርም አናውቅም ነበር እና ያለን ሌላ ቋንቋ ያላቸው ሰዎች ሲያስተምሩ ፕሮሰሱን አናውቅም ነበር። ያው ታንክስ ቱ ቴክኖሎጂ ዛሬ ቀላል ነው። ኢንተርኔት ላይ ፈላለገን አገኘን። አቶ ሀይለሉ ልምረዳን የዌስተርን ሪጅን ዲስትሪክት ማኔጀሩን አገኘነው። ከእሱ ጋር ኮንታክት ጀመር። ዶክተር ተፈሪ እና እኔ ነበር እኔን ኢኒሽቲቭ የወሰድነው እና ፕሮሰሱን ተነገረን ዋናው ተማሪዎች በቂ ተማሪዎች ይኖራሉ ወይ ነው አይ ቲንክ ለአንድ ክፍል ለመክፈት ሰስቴናብል ብለው የሚያስቡት ከአስራ አምስት እስከ ሀያ ልጅ ካላቸው ክፍል ለመክፈት ፈቃደኞች ናቸው ያንን በምናውቀው ሰው ልጆቻችን አስመዝግበን የምናውቀውም ሰው ነግረን በሬዲዮም ዶክተር ተፈሪያን ጭጋ ቀርቦ ለቤተሰብም አስረዳ ሁለት አድርገን በሁለት ክፍል ጀመር ነው መጀመሪያ ሲንጀምር በኋላ ስናየው ኢንተረስቱ ጨመረ ከኢንተረስቱ በላይ ደግሞ የእድሜያቸው መለያየት በሁለት ክፍል አኮሞዴት ማድረግ እንደማንችል ወሰን። ካሮላይን ስፕሪንግ ላይ ብዙ ኔጎሽሽን ጠየቀ። ሶስተኛውን ክፍል ለመክፈል ብዙ ኔጎሽየት አድርገን ከዋናው ማኔጀር ጋር ኮረስፖንደንስ አድርገን ሶስተኛው ክፍል ተፈቀደልን። አሁን ፍራቻችን ያንን ሉዝ ላለማድረግ ነው። በሶስት ክፍል እየከፈል ናቸው፣ እንደየእድሜያቸው እና ያለውን ከሬኩለም እንደው ሙሉ ለሙሉ እንኳን እናደርጋለን ባንል የተወሰነ ደረጃ በእድሜያቸው እያደረግን ለማስተማር ነው እና ያለው ፕሮሰስ እንዳልኩት የእኛ ኮሚቴድ መሆንና ተከታትሎ ኔጎሼት አድርጎ የማስፈቀድ የማግኘት ነው። ይህን ንግድ በዘላቂነት እንዲቀጥል ለማድረግ ሁሉም ቤተሰብ ከልቡ መጣር አለበት። አለበለዚያ የተማሪው ቁጥር ካነሰ የተወሰነ ነው ክፍሎች የሚያገኙት ካሮላይንስ፣ ከዛ በላይ መጨመር አይችሉም። ሌላ ቋንቋ ያለው ኮሚኒቲ ልጆቻቸው እየበዙ ሲሄዱ ይፈልጋሉ ክፍሎች። አሁን ሪሰንት ላይ የተጻፈልን ቅድም አንቺን ሜንሽን አድርገሽዋል፣ ሶስቱን ክፍል መቀጠል የምትፈልጉ ከሆነ ሶፋር ያለው ኢንሮልመንታችሁ ለሀያ ሀያ ያለው ኢንሮልመንት ማለት ነው፣ በጣም ስላነሰ ይሄንን አዝ ኖቲስ ነው የነገሩን። ከአሁኑኑ አስቡበት ብለው ወርን አድርገውናል። እና ከአሁኑን እንግዲህ ቤተሰብ እንትን የምንለው እንዳናጣው፣ ይሄንን ቦታ ካጣ ነው እንደገና ኔጎሽት ማድረጉ ይመጣል። ላናገኘውም እንችላለን። እንዳልኩት የተወሰኑ ክፍሎች ናቸው ያሉት፣ ፊዚካል ክፍሎች ማለት ነው። መንግስት በጀቱ ሊኖረው ይችሉ ይሆናል፣ ግን ከሮያል ስፕሪንግ ያለው ትምህርት ቤት መስጠት የሚችለው የተወሰኑ ክፍሎችን ነው። ቅዳሜ ቀን ጠዋት እና ያንን ሉዝ እንዳናረግ ቤተሰብ ሁሉ የሰማም ላልሰማው ሰው እንትን እያደረገ ልጆች መጥተው እንዲማሩ ከሶስት ክፍል በላይ ካለ ማለት ነው ለምሳሌ ሀያ ሀያ ስልሳ ደርሰን ከዛ በላይ ካለ አራተኛ ክፍል ካስከፈትን ደግሞ ተጨማሪ አድቫንቴጅ እናገኛለን ማለት ነው ተለቅ ያሉትን አንድ ክፍል ቀጥሎ ያሉትን እያደረገን አኮመዴት ማድረግ እንችላለንና፣ ቤተሰብ ትልቅ ትልቅ ኃላፊነት አለበት። ሁሉንም ልጆቻቸውን ለማስመዝገብ፣ ያልሰሙትን ለማሰማት በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። ምናልባትም ሌላኛው እንደ ችግር የሚቆጠረው ነገር ምንድነው? ወይዘሮ ጤነትም ጠቀስ ለማድረግ ሞክረዋል። የምዝገባው ሁኔታ ብዙ ጊዜ በኦንላይን ወይም ደግሞ በድረገጽ ነው የሚከናወነውና ምናልባትም በእኛ ማህበረሰብ ውስጥ በኦንላይን ምዝገባ ለሁሉም ቀላል ላይሆን ይችላል እና ይህንን በተመለከተ ቤተሰቦች እርዳታም በሚፈልጉበት ጊዜ ምን ማድረግ አለባቸው? ከአዘጋጆቹም ሊሆን ይችላል ከአስተማሪዎቹ በኩል የሚደረግ እርዳታ አለ ወይ? ወይዘሮ ጤንነት በዚህ ላይ ሀሳቦትን ይስጡና ወደ ዶክተር በለጠ እንመለሳለን። እርሳቸውም የልምዳቸውን እንዲያካፍሉን ማለት ነው። ቆንጆ ሀሳብ ነው። እንግዲህ ከዚህ በፊትም ይሄ ኦንላይን መመዝገብ የተጀመረው ከዚህ ከአንድ ሁለት ዓመታት በፊት ነው። ይህን ልጆች፣ እኔ በዋነኛነት ችግሩን የማየው ልጆቹ ቀላል ቁጥር አይደለም ያበሻው ልጆች እንኳን አራት ክፍል አይደለም አስርም ክፍል የሚበጣቸው አይመስለኝም። ልጆች በብዛት አሉ። በዛም ላይ መማር የሚፈልጉ ልጆች በብዛት ለ የእኛ ህብረተሰብ ደግሞ በየቦታው በየሰበር ተበታተው ያለው ማለት ነው ከካረነሰብዚክላሚተን ኩድስክሬ እንደዚህ በካ ወ የነዚህ የሁለቱ ትምህርት ቤት መካፈት ወላጆች ብዙ ኦፕሽን እንዲሰጣቸው ያደርጋቸዋል። ሁለተኛ ነገር ደግሞ የእኛ ሰው ይሄ ለምሳሌ ሆምወርክ የሚባል ክላስ አለ። የሚካሄደውም ቅዳሜ ዕለት ነው እና ሰዎች ያንን ወደዛ ላይ ልጆች ምክንያቱም ያው አማርኛ ተምረው በርትተን ብንሰራ አትሊስት እስከ አስራ ሁለተኛ ክፍል ድረስ አስራ ሁለተኛ ክፍል ላይ ተምረው ክሬዲት ያገኛሉ። ያን ደግሞ እንኳን ማድረግ ባይቻል፣ አትሊስት ያንን ሆምወርኩን በመማር ሌላ ትምህርታቸውን ይረዳቸዋል። እና አሁን ያንን እንደዚ አይነቱን ችግር ያንን እንዴት ነው ልረዳቸው የምንችለው? ኦንላይን መመዝገቡ አብዛኛው አሁን ላይ ለምሳሌ በእኔ ክፍል ያሉት ልጆች ወላጆቻቸው እንኳን ኮምፒውተር ላይ አክሰስ ማድረግ ባይችሉ ልጆቹ ራሳቸው አክሰስ ያደርጋሉ፣ መመዝገብ ይችላሉ። እኔ የኦንላይን መዝገባው ሳይሆን ለእኔ ችግር መስሎ የሚታየኝ ቅዳሜ ዕለት የሚሻሙ የቅዳሜን ሰዓት የሚሻሟቸውን ነገሮች ወላጅ ራሱ ማስተማር ይፈልጋል፣ ልጆቹ ልጆች መማር ይፈልጋሉ። ያን የሚሻሟቸውን ነገር እንዴት ነው ልንረዳቸው የምንችለው? ያንን መፍትሄ ብናገኝ ደግሞ እርስ በርሱ ይረዳዳል ሰው። ማተኮር ምፈልገው እዛ ላይ ማለት ነው። በጣም ጥሩ። ዶክተር በለጠ በዚህ ላይ የሚጨምሩት ነገር አለ? በተለይ ደግሞ ከዚህ ከኦንላይን ምዝገባውንም አያይዘው ማለት ነው ሊያስቸግር ይችላል አንዳንድ ቤተሰብ። የኦንላይን መመዝገብ ግን ፍላጎቱ ካለ አይቲንክ መንገድ አይጠፋውም። ማናችንም ፈቃደኞች ነን። ለምሳሌ አሁን የእኛ ሰው በአብዛኛው በቤተክርስቲያን ይሄዳል። ቤተክርስቲያን አካባቢ ያሉ ወንድሞች አሁን እነ ዶክተር ተፈሪው ጊዜ ይገኛሉና ላፕቶፕ አለ እዛ። ለመመጽ አስር ደቂቃ አይፈጅም። ያው ፐርሰናል ዲቴልስ ነው የልጁ ስም፣ እድሜ፣ አድራሻ ምናምን መሙላት ነው እና ብዙ እንትን የሚፈጅ ነገር አይደለም። ራሱ ሲያዘጋጁት መመዝገቢያውን በጣም ቀላል አድርገው ነው ያደረጉት። እና ያው የኢንተርኔት አክሰስ ያስፈልጋል፣ ይቻላል። እና ፍላጎቱ ያለው ቤተሰብ ግን የኢንተርኔት አክሰስ የሌለ የትኛውም ሰው ላይብራሪ አለ፣ ፐብሊክ ላይብራሪ አለ፣ የትም ቦታ ይቻላል። ከልጆች ጋር ቁጭ ብሎ አብሮ መሙላት ይቻላል። ያ ካልሆን ደግሞ ማናችንም፣ ለምሳሌ እኔ፣ ማንኛውም ሰው ይጠይቀኝ ቢፈልጉ ቤታቸው ድረስ ሄጄ አሲስት ለማድረግ ፍቃደኛ ነኝ። ብዙ የሚያስቸግር ነገር አይደለም። ዋናው መረዳዳቱ ነው። ይሄ ነው አንድ አንድ ጓደኛ ፈጥራለሁ ማለት ነው። አንድ ቤተሰብ እተዋወቃለሁ ማለት ነው። በዚህ አጋጣሚ ይህን አሁን ዘንድሮ የሆነው እንደዛ ነው። አንዳንድ ቤተሰቦች አሲስት ሳያደረግ ቁጭ ብለን እያወራን ነው፣ ስማቸውን ስንሞላ አድራሻቸውን ስንል መተዋወቅ ነው የፈጠረልኝ እና አይ ቲንክ ብዙ የሚያስቸግር ነገር አይሆንም። ዋናው ቅድም ገነት እንዳለችው የቅዳሜ ጠዋት ላይ ያሉ ሌሎች ኮሚትመንቶች ቱቶሪያል ክላስ ሊሆን ይችላልም ሌላም ስራም ሊሆን ይችላል። እነሱ ጋራ እንዴት አድርጎ ቤተሰብ አስታርቆ አማርኛውንም ይጠቅማል ብሎ አስቦ አወዳድሮ ቅድሚያ ይሰጠዋል ከሚል አንጻር ነው። ያንን ማድረግ የሚፈልግ ሰው ካለ መመዝገቡ፣ አሁኑኑ ግን ሳይዘገይ ቁጥራችን ብርከት ብሎ እንዲታይ በፎቶስክሬም ያለው እኛ ጋም ያለው ቤተሰብ በሚቀርበው ቦታ እየተመዘገበ ትምህርት ቤቱን መርዳትም ጭምር ነው እንዳይዘጋብን መርዳትም ጭምር ነው። አክሰስ የሌለው ሰው እንዳልኩት ላይብራሪም ቤተክርስቲያን አካባቢም ጎረቤትም ወይም ማናችንንም ደውሎ ልን ቢጠይቀን ልንረዳዳ መቻል አለብን። በይኒ እንግዲህ የሁለት ሺ ሀያ የትምህርት ዘመን ገባው እንደተጀመረ በግልጽ ተነግሯል። ምንድን ነው የወደፊቱ እቅዳችሁ ምን ይመስላል? እንግዲህ አላማችን በሀያ ሀያ በደንብ ሀያ ስራ ዘጠኝ ሙከራ ነበረ። እንዳልኩት በሁለት ክፍል ጀመር ፕሮሰሱን ማናቀውም ነበር። እንም ብ አሁን እውቀት አካብደታል ማለት ነው። ምን መደረግ እንዳለበት ማን ኮንታክት እንደሆነ እንደዚህ ያውቀናል። በሀያ ሀያ እናጠናክረዋለን። እርግጠኛ ነኝ ሶስቱን ክፍል ሳና እንቀጥልበታለን ብዬ አስባለሁ። ብዙ ቤተሰብ ይሰማል ብዬ አስባለሁ። ከዛ ተነስተን ኢቨን በሀያ ሀያ ቁጥራችን ከበዛ ምናልባት አራተኛ ክፍልም ልናስከፍል እንችላለን። አሁን በቅርቡ እንደሰማሁት ኢቨን በታርኒት ሳይድ ያሉት ደግሞ በወረቢ ሳይድ ያሉት ሆፐርስ ክሮሲንግ ያለው ሱዛን ኮሪ የሚባለው ሀይ ስኩል የቋንቋ ትምህርት ቤት አለ፣ እንደዚሁ የቪክቶሪያ ላንጉጅ ስኩል አለ። በዛም ሳይድ የሚያስቡ ሰዎች እንዳሉ ለመክፈት ሰምቻለሁ። እነሱንም ከጠየቁን ለመርዳት ፈቃደኞች ነን። ቤተሰብ በሁሉም ቦታ ላይ ፎቶ ስክሬን በየቦታ ላይ ባለው አብዝቶ በደንብ ተጠናክረን እንደው ወደፊት አስራ ሁለተኛ ክፍል ሲደርሱ የቪሲኢ ፈተና ተፈትነው እንደ አንድ ሰብጀክት አሁን ቪሲኢን በኢትዮጵያ እንደ ኢሲኤልሲ አደርገን እናስበውና ሁን ሌላ ባክግራውንድ ያላቸው ሌላ ኮሚኒቲዎች ያንን ይፈተናሉ ክሬዲት ጥሩ ነጥብ ያመጡበትና ፌልሲ ውጤታቸውን እንበለው የታር ይባላል እዚህ ሀገር፣ እዛ ውስጥ ሲገባ ይጠቅማቸዋል፣ ያጠናክርላቸዋል የዩኒቨርሲቲ ምርጫቸውን። እኛም እንደዛ ማድረግ የማንችልበት ምክንያት የለውም። ግን እስቲ ግራጁዋሊ ነው መሄድ ያለብን። አሁን አትሊስት ያሉትን ይዘን እሱን እያጠናከርን ሚሄድ ሀያ ሀያ እቅዳችን በደንብ ስታብሊሽ አድርጎ ያልሰማው ሰምቶ ውሳኔ እንዲወስን ቤተሰብ ሳይሰማ ቀርቶ ሚስ እንዲያደርግ አንፈልግም። አሁን ይህንን ኢንተርቪው ኦርጋናይዝ ብናደረገው ቤተሰብ እንዲሰማ ያልሰማውም የሰማውም ላልሰማ ሰው እንዲነግርና ና እንደው መጥተው እንኳን ይዩት ሁኔታውን እና ልጆቻቸውን ያስመዝግቡ ያንን ነው አላማችን በሀያ ሀያ ምናልባትም ተጨማሪ መረጃዎችን ለሚፈልጉ ወይም ደግሞ ተጨማሪ እርዳታ ለሚፈልጉ ቤተሰቦች ማንን ነው ማግኘት የሚችሉት ይህንንስ ለመርዳት ፈቃደኛ የሆኑ ሰዎችን በዚህ አጋጣሚ ቢጠቅሱ እዚህ ችላ ነገር ለማስረዳት እንግዲህ እኛ ስንጀምር ያው ልጆቻችን እንዲማሩ እንፈልግ ነበር። ወሬውን ሰምተን ኢንፎርመሊ ነው ምንም እንደው ኃላፊነት የለብንም ኦርጋናይዜሽን ጋር የተገናኘ ከትምህርት ቤቱ ጋር ውክልና የለብንም። የቤተሰብ ውክልና የለንም። ጀስት ቤተሰብ ወክለን እኛም ቤተሰቦች ነን፣ ሌሎች ቤተሰቦችን ወክለን ነው ብለን ነው እንትን ያለው። እና ሰዎች እንደዚህ እንዲፈርዱኝ ይፈልጋለሁ። ምንም ከማንም ጋራ ውክልና የለንም፣ ቤተሰቦች ነን። እኔ ቁጥሬ ልሰጥሽ እችላለሁ ከፈለግሽ አሁን የምናወራውን መረጃ ለመስጠት ወይንም ለመመዝገብ ሲሉ እርዳታ የሚፈልጉ ሰዎች ካሉ መመዝገብ ቢፈልጉ የእኔን ቁጥር ሰጥሻለሁ። ዶክተር ተፈሪም አለ በየቦታው ሌላም ሌላም ቤተሰብ ለምሳሌ ዘንድሮ ልጆቹ የተማሩ እንዲሁ በፈቃደኝነት ለሚያውቁ ሰው እየነገረ መርዳት መቻል አለበት። የእኔ ቁጥር ዜሮ አራት አስራ አንድ ሶስት ዘጠኝ ዘጠኝ አንድ አንድ ሰባት ልድገመው፣ ዜሮ አራት አስራ አንድ ሶስት ዘጠኝ ዘጠኝ አንድ አንድ ሰባት ይህን ጉዳይ በተመለከተ ማንም ሰው ቢደውልልኝ ለማስረዳት የማውቀውን ለመርዳት በፎርሙን በመሙላት ፈቃደኛ ነው። ወይዘሮ ጤንነት የወደፊት እቅዶትስ ምን ይመስላል? እርስዎ በማስተማር ረጅም ጊዜ ቆይተዋል። የ2020 እቅዶት ምን ይመስላል? በተለይ ትምህርት ቤቱን በማስቀጠል ከማስቀጠልም አልፎ ደግሞ እስከ አስራ ሁለተኛ ክፍል መልቀቂያ ፈተና ላይ የአማርኛ ቋንቋ ተጠቃሎ ለልጆቹ እንደ አንድ ክሬዲት እንዲሆንላቸው ምን መደረግ አለበት? የእርሶስ የ2020 እቅዶት ምን ይመስላል? እንግዲህ የዛፍ ይበለን መጀመሪያ አሁን ወንድሜ እንደተናገረው ዋናው ካሪኩለም ማዘጋጀት ምክንያቱም አሁን በብዛት ልጆች ይማራሉ። በሶስት አመት አራት አመት አምስት አመት በመከታተል ይመጡና ከዛ ላ እድሜያቸውም እየገፋ ሲሄድ ሀይስኩልም ሲገቡ ጥያቄ ይጀምራሉ። አሁን ብንማረው ይሄ ክሬዲት ይሰጠናል ስሉ፣ ያው በጊዜም በሰው ውጥረትም ምክንያት ልናዘጋጅ አልቻለ። ግን አሁን ይሄ ተጨማሪ መምህራኖች እና ተጨማሪ ክፍል ስለተጨመረ አይሆፕ እድሉ ይኖረናል አምናለሁ፣ የካሪኩለም ለማዘጋጀት ምክንያቱም ትምህርት ቤቱ ቪኤስል ማለት ነው። በጣም ይህንን ሀሳብ ይደግፋል። ካሪኩለሙን በማዘጋጀት እና ሌሎች ተማሪዎችም በቀጣይነት እንዲቀጥሉ ከህጻንነታቸው ጀምሮ እስከ ሀይስኩል ድረስ ያለው ክፍል እንዲቀጥል ማለት ነው ያ በሚቀጥለው ዓመት አትሊስት አንድ ደረጃ ላይ እንደርሳለን ብዬ አስባለሁ። ምክንያቱም በአንድ እጅ የሚደረግ ነገር የለም። ሁላችንም ተባብረን ያንን ካሪኩለም ለማዘጋጀት ማለት ሌሎችም እውቀት ያላቸው ሰዎችም አንድ ላይ በመሆን ይህንን ካሪኩለም ለማዘጋጀት እንችላለን። ሁለተኛ ነገር ደግሞ አሁን ማቴሪያል በሚባለው ነገር አሁን የኛ አማርኛ ቋንቋ ትንሽ ከበድ ይላል። መቶ ሀያ አምስት ፊደል አለ ስል ይሄ በጣም ብዙ ልጆቹ ራሳቸው ይከብዳቸዋል። ያንን ነገር በቀለለ መንገድ ለማሰማር የምንችልበትን መንገድ አንድ መፈለግ። ሶስተኛ ነገር ደግሞ እዚህ ሀገር ትምህርት ቤት ሲሰጥ ብዙ ጊዜ ስዕል በመጠቀም ነው ቋንቋና ሌላ ትምህርት የሚያስተምሯቸው ያንን በለመደ ጭንቅላታቸው አሁን እኛ ደግሞ ይሄን ፊደል መማር አለባቸው ብለን ቀጥተኛውን ነገር ስናስተምር ልጆቹ ይከብዳቸዋል። ያንንም ነገር ለማሻሻል ሀሳብ አለ። ሌላው ደግሞ መጽሐፍ አሁን የቪኤስኤል በሚሰጠው ጋይድ መሰረት አንዳንድ መጽሐፎችን ጽፍ ያለው ያ መጽሐፍ ያው ቪክቶሪያ ስፖርሶፍ እነሱ ናቸው ገበያ ላይ ያዋሉት። ያንን መጽሐፍ በመግዛት ደግሞ ወላጆቹን ገዝተው አሁን ቤታቸው አሁን ለምሳሌ እቺ ሶስት ሰዓት ምንም ያህል ለውጥ አታመጣም። በሳምንት አንድ ቀን ሶስት ሰዓት በዚህ ላይ ደግሞ እስኩል ሆሊዴ ያለ ያ ሁሉ ሲቀናነስ የተወሰኑ ሰዓቶች ይሆናሉ በዓመት ውስጥ ልጆቹን የምናገኝበት ጊዜ እና በዛ ላይ ያንን ተጨማሪ ደግሞ ለአውስትራሊያ ልጆች በሚመች አይነት መንገድ አንድ ሁለት መጽሐፎች ጽፌያለው ያው በቪክቶሪያ ስኩል ሶፍት ጋይዳንስ መሰረት ነው። እና ያንን አስተማሪ፣ መምህራን፣ ወላጆች ያንን መጽሐፍ በመግዛት ተጨማሪ ልጆቹ ቤት ሲገቡ ያንን እያዩ ሊረዷቸው ይችላሉ። እና አትሊስት የእኛ ሶስት ሰዓት የምናስተምረውና የወላጆች ድጋፍ አንድ ላይ ሲጨመር ልጆቹ ቋንቋውን የመማርና የማንበብ ችሎታቸው ይዳብራል። ወንድም እንደተናገረው ብዙ ነገር ይሻማቸዋል። ሳምንቱን ሙሉ ሰርተዋል። ልጆቹም ራሳቸው የከበዳቸው ያንን ነገር እንዴት ነው እንደፈን የምናደርግላቸው? ለልጆቹ እንዳይሰለቹ እንዳይደብራቸው፣ ያንን ነገር ለማሻሻል ይሄም አንድ ፕላን ውስጥ ያለው እቅድ ውስጥ ነው ያለው ማለት ነው። ወላጆች ደግሞ ይሄንን ሁሉ ስናደርግ ደግሞ ከጎናችን ሆነው አብረው ይሄ ይሄ ያስፈልጋል ልጄ ይሄ ይሄ ያስፈልገዋል እንደዚህ እንደዚያን ብታደርጉ ብለው ሀሳብ ቢሰጡ ደግሞ ይረዳናል። ምክንያቱም ይሄ አሁን የሌላ ቋንቋ ተማሪዎች አሁን ከአንድ አይደለም ሁለት፣ ሶስት፣ አራት በቀጣይነት ይሁን ለአመሳሰል እንትን ይላሉ። እኛ ያው ሲቆረጥ ሲቆም እያለ እንደው በማንገራገር ላይ እያለን አሁን ትንሽ ተስፋ አለን። ምክንያቱም ተጨማሪ ክፍሎች ስለተጀመሩ አሁን ይህንን ወላጆች እያዩ በፉስክሬም ቢሆን በተለያየ ቦታ ላይ ስላለ የትምህርት ቤቱ ግልጋሎት ያንን በመጠቀም ልጆቻቸውን ደግሞ የሚያስፈልገውንም ነገር ደግሞ ከአስተማሪዎች ጋር በቅርብ በመነጋገር የተማሪዎቹንም እንዴት ነው እየወደዱ እነዚህ ልጆች በልጅነታቸው ነው ትንሽ ጎርመስ ሲሉ ሌላ ብዙ ኮሚትመንት አለ ይከብዳል። ሃይስኩሉ ይከብዳል። ሁሉ ነገር ይከብዳል እና እነዚህ ልጆች በልጅነታቸው ፊደሉን ከለዩ ከዛ በኋላ የሀይስኩል የትዌልዝ የአስራ ሁለተኛ ክፍሉን እንትን ለመጻፍ ለመፈተን አይከብዳቸውም እና ይህን ሁሉ እቅድ እንዳለ ነው። በዚህ አጋጣሚ ለመግለጽ የሚፈልገው ወይዘሮ ጤንነት ከአስተማሪ አንጻር የወላጆች ድጋፍ ምን ያህል አስፈላጊ ሊሆን እንደሚችል ጠቅሰው ነበረ። ዶክተር በለጠም እርሶ በኩል እንደ ወላጅ እያደረጉ ያሉትን ልምዶትን አካፍለውናል። በዚህ አጋጣሚ ሁለታችሁም ለዛሬው ምሽት ቃለመልልሳችን ፍቃደኛ ሆናችሁ ስለቀረባችሁ እናመሰግናለን። ዶክተር በለጠ ጀንበር ቦቤ ዲከን ዩኒቨርስቲ የአካውንቲንግ መምህር፣ እንዲሁም ወይዘሮ ጤንነት ታዬ በቪክቶሪያ የቋንቋዎች ትምህርት ቤት መምህርት፣ በጣም እናመሰግናለን። በሚቀጥለው አመት ሰፋ ያለ ክፍሎችንና በርከት ያሉ ተማሪዎችን ይዛችሁ እንደምትቀርቡ ተስፋ እናድርጋለን። ለዛሬው እናመሰግናለን። እኛም በጣም እናመሰግናለን ማርታ። ይሄ ትልቅ አገልግሎት ነው። እናመሰግናለንም ይረዳል። እሺ፣ እኔ በኩል የምለው አስተማሪዎቹም ይኸው ተናግረናል። ትምህርት ቤቱም ተዘጋጅቷል ለመቀበል እና አሁን ወላጆች በተቻላቸው አቅም ልጆቻችሁን አስመዝግቡ። ችግር እንኳን ካለ እኛ ጋራ በመነጋገር ከመምህራኖች ጋር በመነጋገር ችግር እማይፈታ ችግር የለም እና ልጆቹን ቅድሚያ እንስጣቸው። ምክንያቱም ልጆቹ በተለይ ጊዜ ሀገር ቶሎ ነው የሚያሉት። የመጀመሪያ ደረጃቸውን ከጨረሱ ሰዓት አይኖራቸው ብዙ ስራ ይኖርባቸዋል እና ይችን ሰዓታቸውን እንጠቀምባቸው። ጊዜ ይሮጣል። ህይወት ከባድ ናት። ግን እኛ ተዘጋጅተን እየጠበቅናችሁ ነው። ተመዝገቡ፣ ልጆቻችን አስመዝግቡ እንላለን። ይሄ ጥሪያችን ነው። ከቪክቶሪያ ስኩል ላንጅ ንዩ አመሰግናለሁ። ሁላችሁንም አመሰግናለሁ። ከማህበረሰብ ለማህበረሰብ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by